በኦሮሚያ የተቀሰቀሰውን ሁከት አስመልክቶ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ጨምሮ ከፍተኛ የሀገሪቱ ባለስልጣናት መግለጫ ሰጥተዋል። የኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ እና ከአሜሪካ ድምፅ ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ ሁከቱን ከበስተጀርባ ሆነው እያቀጣጠሉ ያሉት በሀገር ውስጥ በህጋዊ መንገድ ተመዝግበው የሚንቀሳቀሱና በውጭ በአሸባሪነት እየተፈረጁ ቡድኖች ናቸው ሲሉ ከሰዋል። መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ ስለተሰጡት አስተያየቶች መልስ እንዲሰጡ ለዛሬ በውጭ ያለውን የኦሮሞ ነጻነት ግንባር ኦነግና፣ ከሀገር ውስጥም የኦሮሞ ፌዴራላዊ ኮንግረስን ጋብዘናል። ሶሎሞን ክፍሌን ያናገራቸው ኦነግን ላስቀድም። አቶ ቶሌራ አደባን አግኝቻለሁ። የኦሮሞ ነጻ ውጪ ግንባር ቃል አቀባይ ናቸው። አቶ ቶሌራ ማክሰኞ ታኅሳስ 5 ቀን 2008 ዓ ም በኢትዮጵያ የጸረ ሽብር ግብረ ኃይል የተሰጠውን መግለጫ አስመልክታችሁ በማግስቱ ትላንት መሆኑ ነው፣ የበኩላችሁን ምላሽ በመግለጫ መልክ አውጥታችኋል። እስቲ ባጭሩ የመግለጫችሁን ጭብጥ ግለጹልኝ። በአራት አመት ሙሉ በኦሮሞ ህዝብ ላይ የታወጀ አዋጅ በሌላ መልኩ መጥቶ ስልጣኑን በፌዴራል መንግስት ስር አድርጎ በመንግስቱ የመከላከያ ሰራዊት ስር እንትን ማድረጉን ነው የሚገልጸው አዋጁ እና ይሄንም በመቃወም ህዝቡ ትግሉን እንዲቀጥል ማንኛውም ደግሞ ተጨቋኝ ህዝቦች እንደ ኦሮሞ ህዝብ በደል ሲደርስባቸው የነበሩ በመሆናቸው ከዚህ ጋር ተሳትፏቸውን ከትግሉ ጎን በመቆም ትግላቸውን እንዲያፋፍሙ የሚያደርግ ነው። እና በዚህ ላይም ደግሞ የኦሮሞ ህዝብ ትግሉን የበለጠ እንዲያፋፍም ጥሪ የሚያቀርብ ነው። በኢትዮጵያ የኮሚኒኬሽንስ ጉዳዮች ሚኒስትር በአቶ ጌታቸው ረዳ ትላንት የተሰጠውን መግለጫ ላሰማውና የእርሶን አስተያየት ይሰጡናል። እዚህ ሀገር በህጋዊ መንገድ የሚንቀሳቀስ የሚንቀሳቀሱ ድርጅቶች አሉ። ህጋዊ ሲባል ያው ለምዝገባ ሲባል ህጋዊ የሆኑ በተቻለ መጠን ግን በግርግርና በሁበት አመካኝተውም ቢሆን እራሳቸውን ቤተ መንግስት ውስጥ እናገኝ ይሆናል የሚል ቅዠት ያለባቸው ወገኖች አሉ። እነሱ በስፋት እዚህ ላይ ተንቀሳቀሱበታል። ከምንም ነገር በላይ ግን ከእነሱም ጋር በመሆን በአሸባሪነት የተፈረጁ ውጭ ሀገር ያሉ ድርጅቶችም በስፋት በዚህ ጉዳይ ላይ የተሰማሩበት በርካታ የሰው ልጅ አልቆ ንብረት ወድሞ የለየለት ስርዓት አልብኝነት ካልሰፈነ በስተቀር አላማችን ይሳካል ብሎ የማያምኑ ወገኖች የሚቻላቸውን ሁሉ ጥረት አድርገው የሚቻላቸውን ሁሉ ሪሶርት መደቡ የተንቀሳቀሱበት ሁኔታ ነው ያለው። ስለዚህ አሁን እንዳልኩት ግጭቱ አሁን የሚገለጹበት ደረጃ በጣም የተለየ ነው። አድምጠውት ከሆነ አቶ ቶሌራ መልሶን መቀጠል ይችላሉ። በወያኔ መንግስት ብቻ ሳይሆን ከዛ በፊት ያሉ መንግስታት በሙሉ አንድ ችግር ሲያጋጥማቸው ችግሩን በሌላ ላይ ለማላከክ ነው እንጂ የሚሞክሩት ችግሩን ቀረብ ብለው አይቶ መፍትሄ ለመስጠት አይፈልጉም። አድበስ ብሰው ለማለፍ ነው የሚፈልጉት እና በዚህ በተሰጠው መግለጫ ውስጥ የሚታየው ምንድን ነው? ከበስተ ጀርባ ኦነግ አለበት፣ ሌሎች በህጋዊ መልክ የሚሰሩ ድርጅቶችም አሉበት፣ ምናምን የሚል መግለጫ ነው ዋናው ነገር የኦሮሞ ህዝብ ከላለፉት ሶስት ሳምንታት በተለይ በላለፉት ሶስት ሳምንታት ይህንን እምቢታውን ለማሳየት የተገደደው በማንነቱ ላይ ያነጣጠረ የማስተር ፕላን ተግባራዊ ለማድረግ በመሞከራቸው ነው። ይህንን ትግል ህዝቡ ራሱ ይህንን አመጽ ህዝቡ ራሱ የዚህን አዝማሚያ ተገንዝቦ ያስነሳው ነው እንጂ የሌሎች ድርጅቶች እጅ ያለበት የሚያስብላ አይደለም። እንደምንገምተው ወይም ደግሞ ያለው እውነታ ይሄ ነው። ይሄንን እንደ መመለስ አሸባሪዎች የሚል ቃል ይጠቀማሉ። አሸባሪነት ግልጽ አይደለም። አሸባሪ የስምንት አመት የአስር አመት ተማሪ የሚገል ነው። አሸባሪ ሽማግሌ፣ ሕፃን፣ ሴት፣ ወንድ ሳይል በጅምላ የሚጨፈጭፍ የሚያፈናቅል የተለያዩ በደሎችን የሚፈጽም መንግስት ነው እንጂ አሸባሪ የኦሮሞ ነፃነት ግንባር አይደለም። ከዚህ ሁሉ ከችግሩ የሚያወጣ ወይንም ደግሞ መፍትሄ የሚሆነው ድርጅቶችን መወንጀል ወይንም ደግሞ ህዝቡን እንዳለ አሸባሪ ማለት ሳይሆን ህዝቡ ምን ተበደለ፣ ምን ሆነ፣ ችግሩ ምንድን ነው ብሎ ለችግሩ መፍትሄ መፈለግ ነው ዋናው ነገር እና የተሰጠው መግለጫ በእውነቱ የኦሮሞ ነጻነት ግንባርን የሚመለከት አይደለም። ይህንን ትግል ወይንም ደግሞ አመፁን ያስነሳው ህዝቡ ራሱ ነው። ይሄ ደግሞ መብቱ ነው። የራሱን ማንነት ከአደጋ ለማዳንና ራሱን ለመከላከል የወሰደው እርምጃ ነው። አቶ ቶሌራ አደባ የኦነግ ቃል አቀባይ አመሰግናለሁ። እስቲ ደግሞ በሀገር ውስጥ በህጋዊ መንገድ ተመዝግበው ከሚንቀሳቀሱና በኢትዮጵያ መንግስት ሁከቱን በማቀጣጠል ከሚከሰሱ ድርጅቶች አንዱን የኦሮሞ ፌዴራሊስት ኮንግሬስን ልጠይቅ። የድርጅቱን ዋና ጸሐፊ አቶ በቀለ ነጋን ነው ያገኘሁት። እናንተን አስመልክቶ የኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ለሀገር ውስጥ መገናኛ ብዙሀን የሰጡትን አስተያየት ባጭሩ ላሰማውና የእርሶን ምላሽ ይሰጣሉ። ስለዚህ ሰዎች የተሰጣቸው መመሪያ ውስጥ ይሄ ነበረው። ያልነበረም ሌላ ጉዳይ ነው። በነገራችን ላይ ሁከት የጠራ ወገን ጋኔን የጠራ ወገን ጋኔኑን ስለመቆጣጠሩ እርግጠኛ መሆን አይችልም። አሁን የጠሯቸው ሰዎች የጠሩትን ጋኔን መቆጣጠር ስለመቻላቸው እነሱም እርግጠኛ አይደሉም። ይህንን ጋኔን ልክ ማስገባት የሚችል የተደራጀ ህዝብና መንግስት ብቻ ነው። ስለዚህ ይህን መግለጫ አዲስ መልኩ ማውጣት አሁን እንደ አዲስ ማውጣት ያስፈለገበት ዋናው ምክንያት እነኚህ የተጠሩ አጋንንት ከጠሯቸው ጠንቋዮች አቅም በላይ ስለሆኑ እነዚህን ልክ ማስገባት የሚቻለው በተደራጀ የህዝብና የመንግስት እንቅስቃሴ ስለሆነ ብቻ ነው። እንግዲህ በመጀመሪያ ደረጃ ሀገር ውስጥ ተመዝግበን የምንንቀሳቀስ ያሏቸው ፓርቲዎች ስለ ኦሮሞ ጉዳይ የሚከራከር ስለ ኦሮሞ ጉዳይ በህገ መንግስቱ በፈቀደው አግባብ ጥያቄዎችን የሚያቀርብ አንደኛ ፓርቲ ነው የኦሮሞ ፌዴራላዊ ኮንግረስ በህግ የተቋቋመ መሆኑን እሳቸውም ተናግረውታል። ከውጭ የሚገፋ ምን የሚል ነገር የሚባለው በተለምዶ መንግስት የለመደው ነው። ይሄ የማይወዳቸውንና ያባረራቸውን በራሱ መቶ ከመቶ በሚሆንበት ፓርላማ ውስጥ በራሱ በፓርላማ የፈረጃቸውን ከነሱ ጋራ ብዙውን ነገር ማገናኘት ይፈልጋል። ህግ ደግሞ አውጥተዋል። ህገ መንግስቱ የሚጥስ ህግ፣ የሽብር ህግ የሚል አውጥተዋል ሀሳብን በነጻነት የመግለጽ መብትን ለመገደብ ባወጣው ህግና እሱ በሚለው መንገድ ብቻ ዳኛውም ራሱ ፈራጁም ራሱ ምስክሩም ራሱ ሆኖ የፈለገውን በሚዲያው ህዝብ ግብር በሚከፍልበት ሚዲያ ሲናገር መንግስት በእውነቱ በጣም ነው የሚያሳዝነን። እኛ በበኩላችን ከማንም ጋር ግንኙነት የለንም። ደግሞ ህጋዊ ሆነን ሀሳባችንን በመግለጻችን ደግሞ አግባብ የሌለው አባባልም ሊሰነዘርብን አይገባም። እንደ ሰው ልንታይ ይገባል። መንግስት ደግሞ እንደ መንግስት ነው መናገር ያለበት። አነጋገሩን ሰምቸዋለሁ። እኛ አንፈናቀልም ከመሬታችን ላይ ያለ አግባብ። ልማት ሲባል እኛንም የሚጠቅም መሆን አለበት። በአሁኑ ሰዓት በአንድ በኩል በረሃብ በአንድ በኩል በሙስና በሌላ በኩል በመልካም አስተዳደር እጦት እየተሰቃየን ነው ስለዚህ በዚህ ጉዳይ የተጨባጭ ሁኔታ ላይ ተሰብስበን በሰላም እንነጋገር ስንል አዳራሽ አይፈቅዱልንም ሰላማዊ ሰልፍ እንውጣ ሲባል ጠመንጃና ዱላ ሰብስበው መጣው ይደባደባሉ ህዝቡን በምን መልክ ይሄ ነው ተጠራቅሞ ብሶቱን የወለደው ይሄ መፈናቀል ይሄ ስርዓትነት መልካም አስተዳደር ጉድለት የመሬት ዘረፋ ይሄ ነው የኢትዮጵያን ህዝብ አጠቃላይ ያነሳሳው እንጂ እነሱ እንደሚሉት እነሱ እኮ የሚሏቸው ፓርቲዎች የሉም ይላሉ እኮ ራሳቸውም አሁን ዛሬ ደርሰው ከየት መተው ነው እኛን ከህዝባችን ጋር እጅ ላይ እጅ ተያይዘን የህዝባችንን ብሶት በህጋዊና ሰላማዊ መንገድ ብቻ የምናስተጋባውን በአንዳንድ በማይገባ አገላለጽ የሚገልጹት ይሄ በእውነቱ የማይጠበቅ ነው ከእሳቸው እንግዲህ ለምን እንደዛ እንዳሉ እኔ የእሳቸው ብቻ ናቸው የሚያውቁት በአግባቡ ግን መንግስት ወንበር ላይ የተቀመጠ ሰው እየመረጠ ቢናገር ጥሩ ይመስለናል። እኛ የሚናገረውም ነገር አዳማጮቹን፣ ህዝቡን ክብር ሰጥቶ ቢናገር በጣም ደስ ይለናል። እስካሁን ግን ለተሰነዘረው በሳቸው በኩል የተባለው ምንም አይነት ተቃውሞ ከበስተጀርባ የለም። ሸክሙ በዛብን ብሎ ነው ህዝቡ የተነሳው። ይህን የማይገባ ሸክም ከህገ መንግስቱ ውጭ የሆነ ሸክም የመሸከም ግዴታ የለብንም። ህዝባችንም ያንን የመሸከም ግዴታ የለበትም። በሰላም እስክሪብቶ ብቻ ይዘው የወጡ ሰዎችን እንደ ጋኔል መስለው ጥይት እየተኮሱ አስለቃሽ ጋዝ እየበተኑ ሰው መግደል ይገባል ወይ? በፈረንጅ በሰለጠነው ሀገር ይሄ ይደረጋል ወይ? ማነው ጋኔል? ማነው ሰይጣን? ማነው ጠንቋይ? ሰው የሚገላው ነው? ሕጻናትን በየመንገዱ የሚረሽነው ነው ወይስ በሰላም አቤቱታችንን ተቀበሉን ብሎ ሰላማዊ ሰልፍ የሚወጣውና ሕገ መንግስቱ በፈቀደው አግባብ ችግሩን ለማስረዳት አቤት አቤት እያለ ያለ ሕዝብ ነው። ይሄ ስም ሊሰጠው የሚገባ ይህንን ሕዝብ የሚፍረደው አድማጭ የሚፍረደው። በእኛ በኩል ግን እንትን አገላለጹ ከእሳቸውም ከመንግስትም የሚጠበቅ ነው አልልም። አቶ በቀለ ነጋ የኦሮሞ ፌዴራልስት ኮንግሬስ ዋና ጸሐፊ ለሰጡኝ አስተያየት አመሰግናለሁ። በዚሁ አበቃለሁ።